መጽሐፈ ሳሙኤል ቀዳማዊ ምዕራፍ ሃያ ዘጠኝ ፍልስጥኤማውያንም ጭፍሮቻቸውን ሁሉ ወደ አፌቅ ሰበሰቡ። እስራኤላውያንም በኢዝራኤል ባለው ውሃ ምንጭ አጠገብ ሰፈሩ። የፍልስጥኤማውያንም አለቆች በመቶ በመቶ በሺህ በሺህ እየሆኑ ያልፉ ነበር። ዳዊትና ሰዎቹም ከአንኩስ ጋር በኋለኛው ጭፍራ በኩል ያልፉ ነበር። የፊልስጤማውያንም አለቆች እነዚህ ዕብራውያን በዚህ ምን ያደርጋሉ? አሉ። አንኩስም የፊልስጤማውያንን አለቆች ይህ የእስራኤል ንጉሥ የሳኦል ባሪያ ዳዊት አይደለምን? እርሱም በእነዚህ ቀኖች በእነዚህም ዓመታት ከእኔ ጋር ነበር። ወደ እኔም ከተጠጋበት ቀን ጀምሮ እስከ ዛሬ ድረስ ምንም አላገኘሁበትም አላቸው። የፊልስጤማውያን አለቆች ግን ተቈጥተው ይህ ሰው ባስቀመጥከው ስፍራ ይቀመጥ ዘንድ ይመለስ፣ በሰልፉ ውስጥ ጠላት እንዳይሆነን ከእኛ ጋር ወደ ሰልፍ አይውረድ። ከጌታው ጋር በምን ይታረቃል? የእነዚህ ሰዎች ራስ በመቁረጥ አይደለምን? ወይስ ሴቶች ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ ብለው በዘፈን የዘመሩለት ይህ ዳዊት አይደለምን? አሉት። አንኩስም ዳዊትን ጠርቶ ሕያው እግዚአብሔርን አንተ ቅን ነህ ከእኔም ጋር በጭፍራው በኩል መውጣትህና መግባትህ በፊቴ መልካም ነው። ወደ እኔም ከመጣህ ጀምሮ እስከ ዛሬ ድረስ አንዳች ክፋት አላገኘውብህም። ነገር ግን በአለቆች ዘንድ አልተወደድህም። አሁንም ተመልሰህ በደኅና ሂድ፣ በፍልስጥኤማውያንም አለቆች ዐይን ክፋት አታድርግ አለው። ዳዊትም አንኩስን ምን አድርጌአለሁ ሄጄ እስከ ጌታዬ ከንጉሥ ጠላቶች ጋር እንዳልዋጋ በፊትህ ከተቀመጥሁ ጀምሬ እስከ ዛሬ ድረስ በእኔ በባሪያህ ምን አግኝተህብኛል? አለው። አንኩስም መልሶ ዳዊትን እንደ አምላክ መልእክተኛ በዐይኔ ፊት መልካም እንደሆንህ ዐውቃለሁ አውቃለሁ። ነገር ግን የፊልስጤማውያን አለቆች ከእኛ ጋር ወደ ሰልፍ አይወጣም አሉ። አሁንም አንተ፣ ከአንተም ጋር የመጡ የጌታህ ባሪያዎች ማልዳችሁ ተነሡ ሲነጋም ተነሥታችሁ ሂዱ አለው። ዳዊትና ሰዎቹም ማልደው ይሄዱ ዘንድ ወደ ፍልስጥኤማውያንም አገር ይመለሱ ዘንድ ተነሡ። ፍልስጥኤማውያንም ወደ ኢይዝራኤል ወጡ።